ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ታህሳስ 10 2016 ዓ.ም ስርጭታችን ጀመረ። በአማራ ክልል ፈረስ ቤት ከተማና አካባቢዋ ለቀናት በቀጠለው ግጭት ከባድ ሰብአዊ ሰብአዊና ቁሳዊ ውድመት እንደደረሰ ተገለጸ። ለምሳሌ አንድ ቤት ላይ ከባድ መሳሪያ ወደቀና ሁለት ዓመት ሶስት ዓመት አካባቢ በሆነ እዛ እንዲያስተኛ ጦርነት ሲነሳ ጥለው አሸሹ። ረስተዋል አላት። ቤት ላይ ደግሞ ከባድ መሳሪያ ወደቀበት በኋላ ቤት ለማየት ሲሄድ ሰው ህጻኗ ቤት ሳፍነ ተገኘች። ይሄ ቀጥታ ባይ ነየው የአሜሪካ ድምፅ ካነጋግራቸው የአካባቢዎቹ ነዋሪዎች መካከል የተወሰኑትን ነው። ቀን ጭበን ቀደም ብለን የሰማነው ሌሎችም ዘገባዎች በምሽቱ ተካተዋል። እንደምናምሽታችኋል እንደምንውላችኋል፣ አድማጮቻችንና ተመልካቾቻችን ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆይሁን አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። ደረጀ ደስታ ይጠብቃችኋል። ጤና ይስጥልን። በድጋሚ እንደምናመሻችሁ። ለምሽቱ ከያዝናቸው ዋና ዋና ዜናዎች መካከል የአፍሪካ ልማት ባንክ ዓለም አቀፍ ሰራተኞቹን በሙሉ በአስቸኳይ ከኢትዮጵያ እንደሚያስወጣ ስለማስታወቁ፣ የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ምርጫ፣ የሃማስ ከፍተኛ መሪ በግብጽ የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። የአፍሪካ ልማት ባንክ ዓለም አቀፍ ሰራተኞቹን በሙሉ በአስቸኳይ ከኢትዮጵያ እንደሚያስወጣ አስታወቀ። የአፍሪካ ልማት ባንክ አለም አቀፍ ሰራተኞቹን በሙሉ በአስቸኳይ ከኢትዮጵያ እንደሚያወጣ አስታውቋል። ባንኩ ውሳኔው ላይ የደረሰው የመንግስት ጸጥታ ኃይሎች በሰራተኞቹ ላይ ጥቃት ፈጽመዋል በሚል ነው። ባለፈው ጥቅምት ሁለት ሰራተኞቹ ጥቃት ከደረሰባቸው በኋላ ለሰዓታት መታገታቸውን ተከትሎ ለመንግስት ችግሩን በይፋ ማሳወቁን ያመለከተው ባንኩ በጉዳዩ ላይ ዝርዝር መረጃ አልሰጠም። አሳሳቢ የሆነ ዲፕሎማሲያዊ ክስተት ሲል ሁኔታውን ገልጾታል። ባንኩ ጉዳዩን በተመለከተ ከኢትዮጵያ ባለስልጣናት ጋር እንዲነጋገሩ ባንኩ ከፍተኛ ልዑካኑን ወደ አዲስ አበባ ልኮ እንደነበር የሮይተርስ ዘገባ አመልክተዋል። ባንኩ ባወጣው መግለጫ ጉዳዩ እልባት እንዳላገኘ አመልክተዋል። በተጨማሪም የኢትዮጵያ መንግስት በጉዳዩ ላይ ዝርዝር መረጃም ሆነ የተደረገ ምርመራን በተመለከተ ለባንኩ ያጋራው ነገር አለመኖሩ ተገልጿል። የዲሞክራቲክ ሪፐብሊክ ኮንጎ ዜጎች በአገሪቱ ፕሬዚደንታዊ ምርጫ ድምፃቸውን ለመስጠት ዛሬ ረቡዕ ወደ ምርጫ ጣቢያዎች አምርተዋል። ዜጎቹ ወደ ምርጫ ጣቢያዎቹ የሄዱት ከፍተኛ የሎጂስቲክና የጸጥታ ፈተናዎች እያጋጠሙት ነው ለተባለው ምርጫ ባለስልጣናት ዝግጅታቸውን ለማጠናቀቅ ጥረት ባደረጉበት ወቅት መሆኑም ተነግረዋል። በዛሬው ምርጫ ወደ 44 ሚሊየን የሚጠጋና የአገሪቱ ግማሽ ያህል ይሆናል በተባለው ህዝብ ድምጽ ይሰጣል ተብሎ ይጠበቃል። ይሁን እንጂ ግን በሰፊው የአገሪቱ ምስራቃዊ ክፍል ባለ ግጭት የተፈናቀሉትን ጨምሮ ብዙዎች ድምጽ ለመስጠት ሊቸገሩ እንደሚችሉ ተጠቅሰዋል። ጦርነቱ 1.5 ሚሊየን የሚሆነውን ህዝብ ድምፅ ለመስጠት እንዳይመዘገብ ያደረገ ሲሆን በሚሊዮን የሚቆጠሩ ዜጎችም ከቤት ንብረታቸው እንዲሰደዱ አድርጓል። በምስራቅ ኮንጎ ከ120 በላይ የታጠቁ ቡድኖች ለስልጣን ሀብት ለመቀራመት ወይም ማህበረሰባቸውን ለመጠበቅ እየተዋጉ መሆኑም ይነገራል። በጊኒ ዋና ከተማ ኮናክሪ በአገሪቱ ዋና የነዳጅ ማከማቻ ላይ ባለፈው ሰኞ የደረሰውን የከባድ ፍንዳታ ተከትሎ ነዋሪዎች ለከፍተኛ የትራንስፖርት ወጪ መጋለጣቸው ተነገረ። የ18 ሰዎችን ሕይወት የቀጠፈውና ከሁለት መቶ በላይ የሚሆኑትን አካል ጉዳት የዳረገው ይህ ክስተት የከተማዋን የነዳጅ አቅርቦት በከፍተኛ ደረጃ አቋርጠዋል። ፍንዳታው ባስከተለው የነዳጅ እጥረት በህዝብ ማመላለሻ ላይ ከፍተኛ ጉዳት ማድረሱ ተመልክተዋል። በፍንዳታው ሳቢያ አምስት ዶላር ያህል የነበረው የትራንስፖርት ዋጋ በአንድ ጊዜ ወደ 32 ዶላር ከፍ ማለቱን ነዋሪዎችን የጠቀሰው የአሶሲኤትድ ፕሬስ ዘገባ አመልክቷል። መንግስት የፍንዳታው መንስኤ ምን እንደሆነ በማጣራት ላይ እንደሆነ ተነግረዋል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በኮሎራዶ ግዛት የመጀመሪያው ደረጃ ፕሬዝደንታዊ ምርጫ ላይ አይቀርቡም ሲል የክፍለ ግዛቱ ጠቅላይ ፍርድ ቤት ትናንት ማክሰኞ ወስኗል። ፍርድ ቤቱ ውሳኔውን የሰጠው የዩናይትድ ስቴትስ ህገ መንግስት አስራ አራተኛው የማሻሻያ አንቀጽ በአመጽ ወይም በነውጥ የተሳተፉ ግለሰቦች የመንግስት ስልጣን እንዳይዙ የሚደነግገውን አንቀጽ በመጥቀስ ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በጉዳይ ላይ ውሳኔ እስኪሰጥ ድረስ የውሳኔው ተፈጻሚነት እንደሚቆይም ፍርድ ቤቱ አስታውቀዋል። የውሳኔው መሰረት የተደረገው ፕሬዚደንት ጆ ባይደን የወቅቱን ፕሬዚደንት ትራምፕን ያሸነፉበትን የ2020ን ምርጫ ውጤት ለመቀልበስ እንደ አውሮፓ አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንፃ ላይ የተደረገው አመፅ እንደሆነ ተጠቅሷል። በዚህ አመፅ ላይ የቀድሞ ፕሬዚደንት ትራምፕ የነበራቸው ሚና ለፕሬዚደንትነት በሚደረገው የምርጫ ውድድር እንዳይሳተፉ ያደርጋቸዋል የሚል መከላከሪያ ተነስተዋል። የትራምፕ ምርጫ ዘመቻ ውሳኔውን ስር የሰደደ ኢዲሞክራሲያዊነት ነው ሲል ባወጣው መግለጫ አመልክተዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጉዳያችንን ተመልክቶ በፍጥነት እንደሚፈርድልንና እነዚህን አሜሪካዊ ያልሆኑ ክሶችን ጨርሶ እንደሚያስቆም ይጠበቃል ሲልም አስታውቋል። ትራምፕ ዘመቻ ምርጫ ዘመቻ አድማጮች እና ተመልካቾቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሐማስ ከፍተኛው መሪ እስማኤል ሃኒዬህ በጋዛ ስላለው ጦርነት ከግብጽ ባለስልጣናት ጋር ለመምከር ዛሬ ረቡዕ ካይሮ ይገኛሉ ብሏል። ግብጽ ቀደም ሲል በህዳር ወር መጨረሻ ላይ በታጣቂ ቡድኑ የታገቱ ከአንድ መቶ በላይ ታጋቾችን ማስፈታትን ጨምሮ ለሳምንት የሚቆይ የተኩስ አቁም ስምምነት በማስፈጸም በሐማስና በእስራኤል መካከል የሽምግልና ሚና ተጫውታለች። ሐማስ ብዙ ታጋቾችን እንዲለቅ የሚያካትተውን አዲሱን የተኩስ አቁም አስመልክቶ ድርድሮች ቢካሄዱም ተፋላሚዎቹ ወገኖች ስምምነት ላይ አልደረሱም። የእስራኤሉ ፕሬዚደንት አይዛክ ሄርዞግ እስራኤል ታጋቾቿን ለማስለቀቅ ተጨማሪ ሰብአዊ የተኩስ አቁም ፋታ ለማድረግ መዘጋጀቷን ትናንት ማክሰኞ ለዓለም ዲፕሎማቶች ስብስብ ተናግረዋል። ፕሬዚደንቱ አክለውም እስራኤል የፍልስጤም ሕዝብን ሳይሆን ሐማስን ብቻ ነው የምትዋጋው ብለዋል። ውጊያው ዛሬ ረቡ በጋዛ የቀጠለ ሲሆን የእስራኤል ጦር ባሳለፍነው ቀን ከሶስት መቶ በላይ ኢላማዎችን ማጥቃት መቻሉን ተነግረዋል ዛሬ ረቡ በተባበሩት መንግስታት የጸጥታው ምክር ቤት የምግብ የውሃና የመድኃኒት አቅርቦት ለሚያስፈልጋቸው የጋዛ ነዋሪዎች የተፋጠነ የእርዳታ አቅርቦትን ለማመቻቸት ና ውጊያው ለአፍታ እንዲቆም የሚጠይቅ ውሳኔ ላይ ሌላ ድምፅ ለመስጠት እንደታቀደም ተነግረዋል የሩሲያው ጠቅላይ ሚኒስትር ሚካኤል ሚሹስቲን ከቻይናው ፕሬዚደንት ሺ ጂፒንግ ጋር ዛሬ ረቡ ቤጂንግ ውስጥ ተገናኝተው ተወያይተዋል በቻይናና በሩሲያ መካከል ያለው የሁለትዮሽ የንግድ ልውውጥ መጠን እንደታቀደው በዓመቱ የመጀመሪያዎቹ 11 ወራት ውስጥ 200 ቢሊዮን ዶላር መድረሱ ተነግሯል። ይህም በሁለቱ አገሮች መካከል ያለውን ጠንካራ ጽናትና ሁለንተናዊ ትብብር ለማድረግ ሰፊ ተስፋን አሳይቷል ሲል የመንግስት የዜና ወኪል ዢንዋን በስብሰባ ወቅት ሺ የተናገሩትን ጠቅሶ ዘግቧል። ቤጂንግ ባለፈው ዓመት ከሩሲያ ጋር ያልተገደበ ወዳጅነት እንደነበራት አስታውቃለች። ቻይና ምዕራባውያን በሞስኮ ላይ የጣሉትን ማዕቀቦች አውግዛለች። ፕሬዚደንት ሺ የሁለቱን አገሮች ግንኙነቶች የበለጠ ለማጠናከር በመጋቢት ወር ሞስኮን የጎበኙ ሲሆን፣ የሩሲያው ፕሬዚደንት ፑቲን ባለፈው የቻይና ቤልት ኤን ሮድ መሰረተ ልማት ጉባኤ ላይ ለመካፈል ወደ ቤጂንግ አምርተው እንደነበር ይታወሳል። በመጨረሻም በካሊፎርኒያ የውሃ አቅርቦት ተቋማት ወይም ኤጀንሲዎች የቆሻሻ ፍሳሽ ውሃን እንደገና በማጥራት በቀጥታ ለመጠጥ ውሃነት እንዲያውሉ የሚፈቅድ አዲስ ተቆጣጣሪ አካል አዲስ ሕግ ተቆጣጣሪው አካል ትናንት ማክሰኞ አጽድቋል። ውሳኔው ከ39 ሚሊዮን በላይ ነዋሪዎች ላላትና ለአስርተ ዓመታት በአየር ንብረት ለውጥ በድርቅና በውሃ እጥረት ስትቸገር ለቆየችው ክፍለ ግዛት ትልቅ እርምጃ መሆኑም ተነግሯል። በዩናይትድ ስቴትስ ኮሎራዶ ክፍለ ግዛት ቀጥሎ ሁለተኛ ነው የተባለው። አዲሱ ሕግ ካሊፎርኒያ አስተማማኝ የመጠጥ ውሃ ምንጭ እንዲኖራት ያደርጋል ተብሏል። የቆሻሻ ፍሳሽ ውሃን አጥርቶ እንደ መስኖ፣ ማቀዝቀዣዎች መስሪያና ለሀኪ ጨዋታዎችና ሜዳ እንዲሁም ስኪ ሪዞርቶች ለመሳሰሉት መጠቀም በክፍለ ግዛቱ የተለመደ እና የቆየ መሆኑ ቢነገርም መልሶ የተጣራ ውሃን ለመጠጥ ውሃ አገልግሎት እንዲውል ቢታሰብ ሲታሰብ ይህ የመጀመሪያው መሆኑም ተመልክቷል። ሂደቱ ብዙ ወጪዎችን የሚጠይቅና ጥልቅና ውስብስብ ቢሆንም ከተሞችን በማረጋጋትና አስተማማኝ የውሃ ምንጭ በማቅረብ እንደሚያግዝ ተነግሮለታል። አድማጮች፣ ለምሽቱ የተመደበው የዜናው ሰዓት ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግስስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ታህሳስ 10 2016 ዓ ም ዝግጅታችንን ነው እያዳመጣቸው የምትገኙት ከአሜሪካ ድምፅ ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብሮናሉ የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያውናት ዋና አዘጋጃችን ደግሞ ጽዮን ግርማ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን እንድትጠቀሙ ይሁን። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በአማራ ክልል በምራብ ጎጃም ዞን ደጋዳሞት ወረዳ የፈረስ ቤት ከተማ አካባቢ ላለፉት ተከታታይ ሶስት ቀናት በዘለቀው ውጊያ ከባድ ሰብአዊና ቁሳዊ ውድመት እንደደረሰ የአካባቢው ነዋሪዎች ተናግረዋል። አስተያየት ሰጪዎቹ እስከ ዛሬ በዘለቀው የመከላከያ ኃይሉና የፋኖ ታጣቂዎች ውጊያ በሴቶችና ህጻናት ላይ ጉዳት መድረሱንም ጠቁመዋል። በከባድ መሳሪያ ተመታለች ያሏት አንዲት የሁለት ዓመት ሕፃን ደግሞ ከወደመ ቤት ፍርስራሽ ውስጥ በሕይወት እንደተገኘች ገልጸዋል። በተኩስ ልውውጡ ጉዳት እየደረሰባቸው ያሉት ንጹሐን ሰዎች እንደሆኑ ያስታወቁት አስተያየት ሰጪዎቹ እውነተኛ የሰላም ጥሪና የሰላም ድርድር እንዲኖርም ጠይቀዋል። በመስፍን አድራጌ የተጠናቀረውን ዘገባ ስመኝ ሸቆየት አስደምጠናለች በአማራ ክልል ምዕራብ ጎጃም ዞን የደጋዳሞት ወረዳ ከተማ በሆነችው ፈረስ ቤትና አካባቢዋ ከትላንት በስቲያ ሰኞ ታኅሳስ 8 ቀን 2016 ዓ ም ማለዳ 12 ሰዓት ጀምሮ በመከላከያ ኃይልና በፋኖ ታጣቂዎች መካከል በከባድ መሳሪያ የታገዘ የተኩስ ልውውጥ እንደተካሄደ ለደህንነቱ ሲባል ስሙ እንዳይጠቀስ የጠየቀ አንድ ወጣት ለአሜሪካ ድምፅ ተናግሯል። ስራ ፈላጊ እንደሆነ የጠቀሰው ወጣቱ ለሶስት ተከታታይ ቀናት እንደዘለቀ በገለጸው ውጊያ በከተማዋና አካባቢዋ ሰብአዊና ቁሳዊ ጉዳት ደርሷል ብሏል። ኃይለኛ ውጊያ ነበረ። በሙሉ መከላከያው ከከተማው አስር ኪሎ ሜትር ርቆ ይገኛል። ከዛ በኋላ ደግሞ በዛሬ ሁለት ሩ መከላከያ ጭኖ ከተማው ወረዳ እየተጠጋ ነው ያለ እና በዛ ላይ ብዙ ንጹሐን ምሱ ንጹሐን ሞተዋል። ቆሰለውን በየቤቱ ነው የሞተውን በየጫካውን ማንሳት አልተቻለም። በየቦታው የወደቁትን ማንሳት አልተቻለም። አሁን ትናንትና ያየሁት ያው ንጹሐን ዜጋ አንድ ቦታ ላይ ሶስት እናቶችና ሁለት ህጻናት ልጆች ሞተው አይቻሉ። የወረዳው ትምህርት ቤት የስራ ትምህርት ኃላፊ የእሱ ቤት መኖሪያ ቤቱ ከጥቅም ውጭ ሆነዋል። የተኩስ ልውውጡ ይህ ዜና እስከተጠናቀረበት ዛሬ ረቡዕ ከቀኑ አስራ አንድ ሰዓት ድረስ መቀጠሉንና ከባድ መሳሪያ ጭምር አገልግሎት ላይ እንደዋለ ይህ ወጣት አመልክቷል። ያው መከላከያ ወደ ከተማው እየጠጋሚ ያለ ከተማው ፋኑ ተቆጥሯታል እና ጠዋት ላይ ውጥ ያለ ተኩስ ነበረ። ተሰምተ ነው የማናውቅ በጣም ከባድ ከባድ መሳሪያ ታም በላይ ይተኮሰ ነው ያለው። እዚ ሀያ ሶስት የሚባለው ከባድ መሳሪያ እና ሞርተር ነው በከተማ ይተኮሰ ያለ በጣም ከባድ ነው። ማለመሰጠር ነው የሚሻል። በአሁኑ ህዙ በ በጣም ተማሯል። ያው ግድያው በጣም ጠንክሯል። በጣም ክምንም ስማቸው በተመሳሳይ የደህንነት ስጋት እንዳይጠቀስ የጠየቁና በመንግስት ስራ እንደሚተዳደሩ የተናገሩ ሌላው አስተያየት ሰጭም በተኩስ ልውውጥ የደረሰውን ሰብአዊ ጉዳት ለማወቅ በአካባቢው ካለው የተኩስ ልውውጥ የተነሳ አመቺ እንዳልሆነ ጠቅሰው የውጊያውን ክብደት አስረድተዋል። ይሁንና በከባድ መሳሪያ ተመቶ ከፈራረሰ መኖሪያ ቤት ውስጥ በህይወት የተገኘች የሁለት ዓመት ህጻን ተመልክቻለሁ ብለዋል። መረው ሰኞ ዕለት ነው ጠዋት አስራ ሁለት ሰዓት አካባቢ፣ በርካታ ሰዎች በቃ ሁሉም በሽሽትና በሩጫ ላይ ባለበት ሰዓት ተመቶ የሚያነሳቸው እያጡ የአሮ እየተገኙ ምናምን ነው። ቤታቸው ወድሞ ቆርቆሯቸው በላያቸው ላይ እየነደደ ለምሳሌ አንድ ቤት ላይ ከባድ መሳሪያ ወደቀና ሁለት አመት ሶስት አመት አካባቢ የምትሆን ህጻን እንዳስተኛ ጦርነት ሲነሳ ጥለዋት ሸሹ ረስተዋት። አሁላ ቤት ላይ ደግሞ ከባድ መሳሪያ ወደቀበት በኋላ ቤቱን ለማየት ሲሄድ ሰው ህጻኗ ቤተሰፍነት ተገኘች። ይሄ ቀጥታ ባይን ያየው ማለት ነው። ባለፈው ታኅሳስ አንድ ቀን 2016 ዓ.ም ለፋና ቴሌቪዥን መግለጫ የሰጡት የአገር መከላከያ ሚኒስትር ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሀገር ውስጥ ግጭቶች የመከላከያ ኃይሉ ድሮንን ጨምሮ የተለያዩ ከባድ መሳሪያዎችን መጠቀሙን እንደሚቀጥል በአጽንኦት ገልጸዋል። ሆኖም ሰላማዊ ሰዎች እንዳይጎዱ ጥረት ይደረጋል ብለው ነበር። የገዛ ነው ልንዋጋበት ነው እንጂ ድሮን አለን እያል በሚዲያ ልንገልጸዋል። የጦር መሳሪያ ነው ልክ እንደ ክላሽ። የጽንፈኛው ስብስብ ስናገኝ እንመታለን። በድሮን ገጥመዋል። እኔ መሳሪያ ልመርጥለት ነው። ህዝብ ላይ ድሮን አይጣልም። እብን መንደር ላይ ይተኮሳል። የጠላት ስብስብ ሲገኝ ግን ይተኮሳል። በቅርቡ በደቡብ ወሎ ዞን መሀል ሳይንትና ደላንታ ወረዳዎች፣ በሰሜን ወሎ ዞን የአይና ወረዳ አካባቢዎች እንዲሁም በምስራቅ ጎጃም ዞን የተለያዩ ቦታዎች በድሮንና በከባድ መሳሪያ በተሰነዘሩ ጥቃቶች ንጹሐን ነዋሪዎች እንደተገደሉ ከየአካባቢዎቹ ለአሜሪካ ድምጽ የደረሱ መረጃዎች ያመለክታሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን በጥቅምት ወር ትሙ እንደገለጸውም ሕፃናትን ጨምሮ በርካታ ሰላማዊ ሰዎች በድሮንና በከባድ መሳሪያ ስለመገደላቸው አስታውቆ ነበር። ወጣቱ የፈረስ ቤት ከተማ አስተያየት ሰጪ ከችግሩ መውጫ ነው ያለውን የመፍትሄ ሀሳብ ሲጠቁም ሀቀኛ የሰላም አማራጮች ሊፈጠሩ ይገባል ይላል። መንግስት ማድረግ ያለበት በዚህ ወቅት ላይ በቃ የሰላም ጥሪ አድርጉ፣ እንደ ሌሎች ለምሳሌ እንደ ኦነግ ሸኔና እንደ ሌሎች እንደ ትግራዮች፣ በቃ መንግስት ቦታ መርጦ ከፋኖች ጋር ያለውን ነገር በቃ ድርድር ያደርግ ነው መፍትሄ የምለው። ይህ ዘገባ እስከተጠናቀረበት ከቀኑ አስር ሰዓት ድረስ ከተማዋ በፋኖ ቁጥጥር ስር በመሆኗ የአካባቢውን መንግስታዊ አመራር አግኝቶ ለማነጋገር አልተቻለም። ወደ ክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ያደረግነው የስልክ ጥሪ ሙከራም ባለመመለሱ ምክንያት አልተሳካም። ይሁን እንጂ ትላንት ማክሰኞ በአማራ ሚዲያ ኮርፖሬሽን በተላለፈው የቢሮ ኃላፊው ዶክተር መንገሻ ተፈራ መልእክት ላይ የክልሉ መንግስት ለሰላም ፍላጎት እንዳለው ተመላክቷል። ዶክተር መንገሻ የፋኖ ታጣቂዎችን በስም ባይጠቅሱም ኢመደበኛ ሲሉ በጠሩት አደረጃጀት የጦር መሳሪያ ይዘው የሚዋጉ ኃይሎች ትጥቃቸውን ፈትተው በኮማንድ ፖስቱ ወደ ተዘጋጁላቸው ቦታዎች በመግባት እጅ እንዲሰጡ አሳስበው ነበር። በዚሁ የሰላም ጥሪ እየተደረገ ያለው ጥረት ከፍተኛ ቢሆንም ከተሰጠው ጊዜ አናሳነት አንጻር ታጣቂ ኃይሉ ወደ ወረዳና ከተሞች ማዕከላት ለመምጣት እና እንዲሁም ከሃይማኖት አባቶችና ከሀገር ሽማግሌዎች ከወጣቶችና ከምሁራን በሚመጣው መረጃ መሰረት ጊዜው ያጠረ ስለሆነ የክልሉ መንግስት ተጨማሪ የሰባት ቀን ጭማሬ አስፈላጊነትን አምኖበታል። በዚህ መሰረት በተሰጣችሁ ተጨማሪ የሰባት ቀን ውስጥ በየትኛውም ኢመደበኛ አደረጃጀት እና የትጥቅ ትግል ውስጥ በመንቀሳቀስ ላይ ያላችሁ ታጣቂዎች ባላችሁበት አካባቢ በሚገኙ የኮማንድ ፖስት ማዕከላት በመሄድ ወደ ሰላማዊ ሕይወት ለመመለስ ያላችሁን ፍላጎት እንድታሳውቁ ጥሪያችንን እናቀርባለን። ይኸው የክልሉ የሰላም ጥሪ እየተስተዋለ ላለው የከፋ ሰብአዊ ጉዳትና ቁሳዊ ውድመት የሚመጠን መሆን እንደሚጠበቅበት የፈረስ ቤቱ የመንግስት ሰራተኛ ያመለክታሉ። ለሚዲያ ሽፋንና እሱን ለሚከታተሉት ወይም ለሚገመገሙት ብቻ ነው እንጂ በቀጥታና በተግባር ለመሬት የሚውል አይደለም። ይሄ በቃ በፍጹም መሬት ላይ እንደውም ይሄ ሀሳቡ ራሱ የለም። ህዳር ሀያ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምህረት የወጣው የጸጥታ ጥናቶች ኢንስቲትዩት ሪፖርት ካለፈው አመት መጋቢት ወር ወዲህ በመከላከያና በፋኖ ታጣቂዎች መካከል በተቀሰቀሰው ትጥቃዊ ግጭት ፖለቲካው የተቃወሰው ክልሉ የነውጥ ማዕከል እንደሆነ ገልጿል። ውጊያው እንዲቆም ከሀገር ውስጥም ሆነ ከዓለም አቀፉ ማህበረሰብ የተደረጉ ጥሪዎችም ምላሽ አለማግኘታቸውን አመልክቷል። በመስፍን አራጌ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። ቀደም ብላ ስመኝሽ ያስደመጠችን የዕለቱን አበይ ርዝ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአዲስ አበባ ከተማ ለሶስት ቀናት የተካሄደው የታላቁ ሕዳሴ ግድብ አራተኛ ዙር ድርድር ያለ ስምምነት እንደተጠናቀቀ ትናንት ያስታወቁት የኢትዮጵያና ግብፅ ለውጤት አልባነቱ አንዳቸው ሌላቸውን ወንጅለዋል። ግብፅ ውይይቱ ያልተሳካው ኢትዮጵያ ምንም አይነት ስምምነት ለመቀበል ፈቃደኛ ባለመሆኗ ነው ስትል ኢትዮጵያ በበኩሏ የስምምነቱ መንገድን የዘጋችው ግብፅ ናት ብላለች። የዚህን ጉዳይ ዝርዝር ኬኔዲ አባት ያስደምጠናል። ኢትዮጵያ ግብጽና ሱዳን በአዲስ አበባ ለሶስት ቀናት ያካሄዱት የታላቁ የህዳሴ ግድብ አራተኛ ዙር ድርድር ትናንት ማክሰኞ ታህሳስ 9 ቀን 2016 ዓ ም ያለ ስምምነት መቋጨቱን ያስታወቁት ኢትዮጵያና ግብጽ ለውጤት አልቦነቱ እርስ በርስ ተወነጃጅለዋል። ያለፉት አራት ዙር ድርድሮች የተካሄዱት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዚደንት አብዱልፈታህ ኤልሲሲ በታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌትና አለቃቀቅ ዓመታዊ ክዋኔ ላይ በአራት ወራት ውስጥ የመጨረሻ ስምምነት ላይ እንዲደረስ በ2015 ዓ ም ሐምሌ ወር መጀመሪያ ላይ በተስማሙት መሰረት ነው። ይሁንና በአፍሪካ ህብረት ጥላ ስር ሲካሄድ የቆየው የግድቡ ድርድር በሚያዝያ ወር 2013 ዓ ም ላይ ከተቋረጠ በኋላ በሶስቱ የተፋሰሱ ሀገራት መካከል ባለፉት አምስት ወራት ውስጥ በካይሮና በአዲስ አበባ በተደረጉ የአራት ዙር ድርድሮች ስምምነት ላይ መድረስ አልተቻለም። ለድርድሮቹ ፍሬያማ አለመሆን ሁለቱ ሀገራት ባወጡት መግለጫ እርስ በርስ ተወቃቅሰዋል። የግብጽ የውሃ ሀብትና መስኖ ሚኒስቴር ውይይቱ ያልተሳካው ኢትዮጵያ ምንም አይነት ስምምነት ለመቀበል ፈቃደኛ ባለመሆኗ ነው ሲል ከሷል። ስምምነት ላይ ላለመደረሱ ግብጽን ተጠያቂ የምታደርገው ኢትዮጵያ I'm. በውጭ ጉዳይ ሚኒስቴሯ በኩል ባወጣችው መግለጫ ግብጽ በቅኝ ግዛት ዘመን አስተሳሰቧ በመቀጠል ወደ መግባባት የሚወስደውን መንገድ ዘግታለች ስትል ወቅሳለች። የሶስትዮሽ ድርድሩ ሲካሄድ የነበረው 16 አንቀጾች ባሉት የጋራ መደራደሪያ ሰነድ ላይ በመመስረት ሲሆን ከፍተኛ ልዩነት የታየውም በድርቅ ወቅት በሚኖረው የውሃ አያያዝና አለቃቀቅ ላይ ትኩረት ባደረገው አንቀጽ እንደሆነ የኢትዮጵያ ዋና ተደራዳሪ አምባሳደር ስለሺ በቀለ ድርድሩን አስመልክተው ዛሬ ረቡ በሰጡት መግለጫ አስታውቀዋል ሄደች ያለው እስከ ስድስተኛው አርቲክል ድረስ ብቻ ነበር። በዛ በስድስተኛው አርቲክል ላይ ከፍተኛ ልዩነት አለ። ይህም የድርቅ ሁኔታን የሚያመላክተው የውሃ አያያዝ እና አለቃቀቅ ጉዳይ ነው እና በዚህ ላይ እዛ ስፍራ ላይ መግባባት እና መቀራረብ ስላልተቻለ የስድስት ሰዎች ኤክስፐርት ሁለት ሁለት ቀይ ሀገራችን ከወከልን በኋላ ከሁለቱ ቀን ሚኒስትሮች ስብሰባ አንድ ቀን ቀደም ብሎ ባለፈው እሁድ ስድስቱ ኤክስፐርቶች እንደገና ያንን አንድ አርቲክል በመተንተን ለማየት ሞክረዋል። ድርቅ በሚያጋጥምበት ወቅት በሚለቀቀው የውሃ መጠን ላይ በተደራዳሪዎቹ አገራት መካከል የቁጥር ልዩነቶች መኖራቸውን አምባሳደር ስለሺ ጠቅሰዋል። በውሃው የክፍፍል መጠን ላይ ስምምነት በሌለበት ሁኔታ ከታችኞቹ የተፋሰሱ አገራት በተቃራኒ ኢትዮጵያ ቋሚ ቁጥር መቀመጥ የለበትም የሚል አቋም እንዳላት ዋና ተደራዳሪው አብራርተዋል። ሁላችንም የውሃ መብት ክፍፍላችን በግልጽ ሲታወቅ በዛ ልቤት እንሰራለን እስከዛ ድረስ ደግሞ መረጃውን እየተለዋወጥን የእኛን ግድብ ወደፊት ልማት ፍላጎት ቢኖረን እና የዛን ተጽዕኖ ህዳሴ ግድብ ላይም በአግባቡ እየቆጠርን በዛ መልክ ማስተናገድ አለብን የሚል አቋም ነው ያለን። ይሄ ደግሞ ፍትሐዊነት ነው። ህዳሴ ግድብን ብቻ ስለሰራን ልማት አናቆምም። ከላይ የምንሰራቸው አዳዲስ ግድቦች ሊኖሩ ይችላሉ። የውሃ አጠቃቀም ጉዳዮች ሊኖሩ ይችላሉ። ያ በእኛ ሼር ወይንም ደግሞ በእኛ ድርሻ ውስጥ የሚካተት ነው። አሁን ያ ድርሻ የተቀመጠ ስላልሆነ የውሃ ድርሻ የተቀመጠ ስላልሆነ ለዚህ አይነት ችግር አጋልጦናል። በድርድር ውስጥ ኢትዮጵያ ግትር አቋም ይዛለች በሚል ግብጽ የምታቀርበውን ውንጀላም አስተባብለዋል። ድርቅ ቢከሰት ተፈጥሮ ከምትሰጠው በላይ ውሃ መጨምሮ በመስጠት ከመስራት ሌላ ምንም ማድረግ አንችላም። ከዛ በላይ ምንም መፍትሄ የለም። መፍትሄ ቢኖር እነሱም የሚያቀርቡት ነበር። የሚፈለገውን መፍትሄ ግን አስቀምጠናል። ነገር ግን ደግሞ እኛ ሀገር ላይ ጉዳት የሚያስከትል በተለይም ደግሞ ቀደም ብሎ አለን በሚሉት የውሃ ኮታ መሰረት ውሃውን ሙሉ በሙሉ ለሁለት ከተካፈሉ በኋላ ኢትዮጵያ በዚህ ስምምነት መሰረት ደግሞ አፕሩቭ አድርጋ እንድሰጣቸው የሚፈለግ አካሄድ የትም ሊደርስ አይችልም፣ ትክክለኛም አይደለም። ኢትዮጵያ በድርድር ሽፋን በአባይ ወንዝ ላይ ከቁጥጥር ውጭ የሆነ ባለቤትነት እንዳላት ከታችኛው የተፋሰሱ አገራት ይሁኝታ ለማግኘት ብቻ መደራደርን መርጣለች ያለው የግብፅ የውሃ ሀብትና መስኖ ሚኒስቴር፣ ግብፅ በዓለም አቀፍ ቻርተሮችና ስምምነቶች መሰረት በውሃዋና ብሔራዊ ደህንነቷ ላይ ጉዳት በሚደርስበት ጊዜ ጥቅሟን የመከላከል መብቷ የተጠበቀ ነው ሲልም አስጠንቅቋል። ኢትዮጵያ በበኩሏ በግድቡ ላይ የሚደረገው ድርድር በሶስቱ ሀገራት መካከል መተማመን ለመፍጠር ያለመ እንጂ በአባይ ውሃ አጠቃቀም ላይ የኢትዮጵያን መብቶች ለማስነጠቅ አይደለም ብሏል። የግብፅ መግለጫ የተባበሩት መንግስታትን ቻርተርና የአፍሪካ ሕብረትን ድንጋጌ የሚጻረር እንደሆነ ሚኒስቴሩ ተችቷል። ኢትዮጵያ የውሃ ሀብቷን ፍትሐዊና ምክንያታዊ በሆነ መንገድ የአሁንና የመጪውን ትውልድ ፍላጎት ለማሟላት መጠቀሟን ትቀጥላለች ሲልም አክሏል። አምባሳደር ስለሺ በቀለ በዛሬው መግለጫቸው በድርድሩ ላይ ግብፅ ነባሩን የቅኝ ግዛት ዘመን የውሃ ክፍፍል የሚያንጸባርቅ ሀሳብ በተደጋጋሚ ከማንሳቷን በላይ ቀጣይ ድርድር የማድረግ ፍላጎት እንደሌላት ይፋ አድርጋል ለች ብለዋል። ይሁንና ቀጣይ የድርድሩ ሂደት በአፍሪካ ህብረት መሪነት ሊቀጥል እንደሚችልም ጠቁመዋል። የታላቁ የኢትዮጵያ ህዳሴ ግድብ አጠቃላይ የግንባታ መጠን ከ94 በመቶ በላይ መድረሱን የገለጹት ዋና ተደራዳሪው አምባሳደር ስለሺ በቀለ ተጨማሪ አምስት ተርባይኖችም በዚህ ዓመት ኃይል ማመንጨት ይጀምራሉ ሲሉ አክለው ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። በኢትዮጵያ የሚታየው የጸጥታ ችግር አምራች ኢንዱስትሪው ትልቅ ማነቆ እንደሆነ የተባበሩት መንግስታት የልማት ምርሃ ግብር ዩኤንዲፒ ጥናት አመላክቷል። በጥናቱ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የተቋሙ የኢኮኖሚ ባለሙያ አቶ ኃይሌ ክብረት ከአምስት ዓመታት በላይ የዘለቀው ግጭትና ለመረጋጋት የኢንዱስትሪውን ዘርፍ ጎድቷል። የካፒታልና የሰራተኞች ነፃ እንቅስቃሴ እንዳይኖርም አድርጓል ይላሉ የኢንዱስትሪው ዘርፍ ከብድር አቅርቦት፣ ከፖሊሲ እርግጠኝነት አለመኖርና ከውጭ ምንዛሬ እጥረት ጋር የተያያዙ ተግዳሮቶች እንዳሉበት ባለሙያው ገልጸዋል። ዘርፉ እንዲንቃቃም ከመንግስት በኩል አጠቃላይ ትኩረት እንደሚሻማ አክለው አመላክተዋል። ገብረ ሚካኤል ገብረ መድህን የዚህን ጉዳይ ዝርዝር ይነግርናል። መነሻውን በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነትና አሁንም በአማራና በኦሮሚያ ክልሎች የቀጠለው ግጭትና አለመረጋጋት ለአምራች ኢንዱስትሪው ትልቅ ማነቆ እንደሆነበት የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ አደረግኩት ባለው ጥናት ይፋ አድርጓል። በጥናቱ ዙሪያ ለአሜሪካ ድምፅ ማብራሪያ የሰጡት የድርጅቱ የኢኮኖሚ ባለሙያ አቶ ኃይሌ ክብረት ከአምስት ዓመታት በፊት በጀመረውና አሁንም ድረስ በቀጠለው ግጭትና አለመረጋጋት ምክንያት ዘርፉ ፈተና በዝቶበታል ብለዋል። በየቦታው እየተስፋፋ የመጣው አለመረጋጋት የምርት ስራዎችን ከማስተጓጎሉና ከማስቆሙ ባሻገር ነፃ እንቅስቃሴን በመገደብ ለኢንዱስትሪ ልማት ትልቅ እንቅፋት እንደሆነም ተናግረዋል። በተለይ ከዚህ ከሪፎርም ወዲህ ያለው ሁኔታ በነፃነት ሰራተኛም የሚፈልገው ቦታ ተሳክሶ ኢንቨስት የሚያደርግም ፍሪ ሆኖ የሚፈልገው ቦታ ጠልመዋለው ነዋ። እንዲያውል ጥፋቶች እንዳሉ ይታያል። አሁን በተለይ ደግሞ በቅርብ ጊዜ ወዲህ የሴኩሪቲ ሁኔታ በጣም ትልቅ ችግር ተግዳሮት ሆነው ብለን እዛ የተና እንደም አንድ ሴኩሪቲ ራሱን የቻለ ትልቅ ችግር ነው። ካፒታል ፈሪ ነው ይባላል። ለሴንሲቲ ወይም ደግሞ ሴንሲቲቭ ቱ ሴኩሪቲ ኤንድ ሪስክ በተለይ ደግሞ እንደዚህ አይነት ይሄ ሴኩሪቲ ሪስክ ላይ በጣም ሴንሲቲቭ ነው እና ለምሳሌ የኢንዱስትሪ ፓርኮችን ብንወስድ በመጀመሪያ አሁን ለምሳሌ የትግራይን ኢንዱስትሪ ፓርክ ስናይ ወደ አስራ አምስት ሼዶች ናቸው በጣም በጥሩ ሁኔታ የተገነቡ ናቸው። ግን ሁሉም ተዘግተው ነው ያሉት። ለምን? በጦርነቱ ምክንያት እነዚህ የውጭ ባለሀብቶች ዘግተዋቸው ሄደዋል። የሀዋሳውንም ጎብኝተናል ስናይ፣ በአገዋ ምክንያት ብዙዎቹ የሉም። ከጸጥታ ችግር ባሻገር ዘርፉ ሌሎች ማነቆዎችም እንዳሉበት የኢኮኖሚ ባለሙያው አቶ ሀይሌ ክብረት ገልጸዋል። እንግዲህ አጠቃላይ ይሄ የኢንፍሌሽኑ የውጭ ምንዛሬ መዛባቱ እሱም እንዳለ ሆኖ ትልቁ ደግሞ ችግር የገቨርናንስ ወይም እኛ የኢኮኖሚ ገቨርናንስ እሱም ችግር እንዳለባቸው ነው በሰርቬውም ላይ በጥናታችም ላይ ያየ ነው። ደግሞ ሎጂስቲክስ ለምሳሌ አምርተው ወደ ውጭም ለመላክ ከፋብሪካቸው እስከ ፖርት ድረስ ያለው ኮሪደር ላይ የሚጠየቁት ወጪ ብዙ ነው ብሎ የሎጂስቲክስ እንትኑ ከሌሎች ሀገሮችም ልምድ ስናይ በጣም ውድ ይሆናል እና በተለይ ደግሞ የትራንስፖርት እንትኑ ይወደድባቸዋል። በዘርፉ የሚታዩት የመልካም አስተዳደር ችግሮች፣ ከመሬት አቅርቦት ጋር ተያይዘው ያሉት እንቅፋቶች፣ በባለ ሀብቶች ዘንድ ያለው የግንዛቤ ማነስና የፖሊሲ እርግጠኝነት አለመኖርም ለዘርፉ አለማደግ ከፍተኛ ሚና መጫወታቸውን አቶ ሀይሌ ተናግረዋል። በተለይም በብድር አቅርቦት በኩል ያለው ችግር ትልቅ መሆኑን አውስተዋል። የማኒፋክቸሪንግ ሴክተር ላይ ባለ ሀብቶች በቂ የፋይናንስ አቅርቦት ሊያ የለም ባለፉት አምስት ዓመታት በጣም ቀንሷል። እንደውም በጣም አብዛኛው ብድር እየተሰጠ ያለው እሱን ያሳየንበት ምክንያት ምንድን ነው? ለንግድ ነው፣ ለዶሜስቲክ እና ኢንተርናሽናል ክሎስቱ አርባ በመቶ የሚሆነው ብድር ባንኮች የሚሰጡት ለንግድ ነው። የማኒፋክቸሪንግ ሴክተሩ ብድር ዳይሬክትድ ካልሆነ ወይም ደግሞ ካልተገደዱ በሌሎች ሀገሮችም ልምድ ቀድቅድም እንደነገርኩ ያየ ነው። ዳይሬክትድ ክሬዲት ይሰጣል። ማኒፋክቸሪንግ ሴክተር አስገዳጅ የብድር አቅርቦት አስገዳጅ ለዛ ሴክተር የአንድ ሴክተር ለማሳደግ ሲባል ይደረጋል። በኢትዮጵያ በርካታ የቴክኒክና ሙያ ማሰልጠኛ ተቋማት የሚያሰለጥኗቸው ወጣቶች ለኢንዱስትሪው የሚሆን ክህሎትና እውቀት ይዘው ከመውጣት አኳያ ክፍተት እንዳለ የጠቆሙት ባለሙያው፣ ይህም ዘርፉ የሰለጠነ የሰው ኃይል እንዳያገኝ አድርጎታል ይላሉ። ተመርቀው የሚወጡ ሰዎች ለዚህ ለኢንዱስትሪ ለማኒፋክቸሪንግ ሴክተር ፍላጎት የዛ የስኪል ጋፕ እንዳለባቸው ተመርቀው የሚወጡ ሰዎች አምሳ በመቶዎቹ ናቸው ስራ የሚያገኙት። የሚያሳየው የስኪል አለመጣጣም የአካዳሚና የኢንዱስትሪ ኒድ ያለመጣጣም ሁኔታም እንደ ክፍተት በጥናቶችም ላይ ተነስቶ አይተናል ማለት ነው። በጦርነትና በግጭት እንደዚሁም በሌሎች ችግሮች ምክንያት ብዙም መራመድ ያልቻለው የኢትዮጵያ የኢንዱስትሪ ዘርፍ ለድህነት ቅነሳው ብዙም አስተዋጽኦ እንዳላደረገ ጥናቱ ያሳያል። ባለሙያው አቶ ኃይሌ ክብረትም ዘርፉ ለአጠቃላይ ሀገራዊ ኢኮኖሚ የሚያበረክተው ድርሻ አራት ነጥብ ስድስት ከመቶ ብቻ መሆኑን እንደዚሁም የውጭ ምንዛሪ የማመንጨት አቅሙና የሥራ ፈጠራ ድርሻው አነስተኛ እንደሆነ ተናግረዋል። የምርታማነት ማነት አቅሙም እንደዚሁ ዝቅተኛ ነው ይላሉ። አጠቃላይ እንደሁም የኢትዮጵያ ማኒፋክቸሪ ካላቸው የመቶ ፐርሰንት አቅማቸውን እያመረቱ አይደለም። የአቅማቸውን አምሳ በመቶ ብቻ ነው ያመርቱ በአማካይ ማለት፣ ችግር ላይ ናቸው ማለት ነው። ችግሩ አልተፈታላቸውም ማለት ነው። ደግሞ ችግሮቹ ግልጽ ናቸው። የሴኩሪቲ ነታ ግልጽ ነው። የፋይናንስ አቅርቦት በግልጽ የሚታይ ነው። ባንኮች የሚሰጡት ብድር ያሳየ ነው። አለበዳታ እንደቀነሰ ያሳያል። የውጭ ኢንቨስተሮች አሁን እያመረቱ አይደለም። እንደዛም ሆኖ ዘርፉ ትልቅ የማደግ አቅም እንዳለው ያመለከተው ጥናቱ አሁን የሚታዩትን ችግሮች መቅረፍ ከተቻለ ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2030 ዓመተ ምሕረት ከውጭ ንግድ 10 ቢሊዮን ዶላር የውጭ ምንዛሪ ልታገኝበት እንደምትችል አሳይቷል። በዚህ ጉዳይ ዙሪያ ከኢንዱስትሪ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ እናመሰግናለን። እየተከታተላችሁ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላልፍላችሁን የረቡዕ ምሽት ስርጭታችንን ነው። አሁን እኛ ባለንበት ዋሽንግተን ዲሲ ከተማ ላይ ከቀኑ ሰባት ሰዓት ተኩል ሆኗል። ኢትዮጵያ ላይ ከምሽቱ ሶስት ሰዓት ተኩል ነው። ዝግጅታችን ይቀጥላል። ወደ ቀጣዩ ዘገባ ስንሻገር ሳፋሪኮም በኢትዮጵያ በገጠመው ፈተና ምክንያት የገጠመውን ፈተና ተከትሎ ሌሎች የቴሌኮም ኩባንያዎች ወደ ዘርፉ ሊሳቡ እንዳልቻሉ ሮይተርስ ትናንት ባወጣው ዘገባ ላይ አመልክቷል። የኢትዮጵያን ኢኮኖሚ ለውጭ መዋለ ንዋይ ክፍት ለማድረግ እንደ ቁልፍ መስክ ይታይ የነበረው የቴሌኮሙኒኬሽኑ ዘርፍ በሕግና በገበያ ፉክክር በኩል ችግሮች እንደገጠሙት ዘገባው አመልክቷል። ሶስተኛውን የቴሌኮም ፍቃድ ለመስጠት በሂደት ላይ የነበረው ጨረታም ባለስልጣናት እንዲቋረጥ እንዲያደረጉት ተሰምቷል። የዚህን ጉዳይ ዝርዝር እንግዱ ወልዴ እንደሚከተለው አቀናብሮታል። በኢትዮጵያ ብቸኛው የግል ቴሌኮም ኩባንያ ሳፋሪኮም ባለፉት ሁለት ዓመታት እንቅስቃሴው አስቸጋሪ ሁኔታዎች ስለገጠሙት ሌሎች የውጭ ኩባንያዎች በመስኩ ለመሳተፍ የነበራቸው ፍላጎት እየተቀዛቀሰ እንደሆነ የመስኩ ባለሙያዎችንና በፈቃድ አሰጣጥ ሂደቱ ላይ እውቀት ያላቸውን ወገኖች ጠቅሶ ሮይተርስ ዘግቧል። ጠቅላይ ሚኒስትር ዐብይ አህመድ ወደ ሥልጣን ከመጡ ወዲህ የቴሌኮም መስኩ ኢኮኖሚውን ያንቀሳቅሳል የሚል ተስፋ አገሪቱ የነበራት ቢሆንም የሕጉ መለወጥ፣ ተደጋጋሚ የጸጥታ ችግሮችና መንግስትም በከፍተኛ ቁጥጥር ስር ያለውን ኢኮኖሚ ክፍት ለማድረግ ያለው ቁርጠኝነት አጠራጣሪ በመሆኑ በመስኩ መዋለ ንዋያቸውን ለማፍሰስ የሚችሉ ኩባንያዎችን ፍላጎት እንደቀነሰ ዘገባው አመልክቷል። የስታንዳርድ ኢንቨስትመንት ባንክ የምርምር ኃላፊው ኤሪክ ማሳው በኢትዮጵያ ስላለው ችግር ይናገራሉ። በኢትዮጵያ ያለውን አጠቃላይ የኢኮኖሚም ሆነ ሌሎች ሁኔታዎችን ስትመለከት እንዲሁም በተለያዩ ክልሎች ያለውን ችግርና የፖለቲካ ሁኔታ መባባሱን ስትመለከት አዲስ የሚገባ ኩባንያ እንዲህ በአጭር ጊዜ ውስጥ ያሰበውን ማሟላት አይችልም። በኢትዮጵያ ያለው የቴሌኮም ገበያ በተመለከተ ሁሌም በጥንቃቄ ነው የምንመለከተው። በእርግጥ ትልቅ ገበያና መልካም አጋጣሚ አለም የተፈለገ ቦታ ለመድረስ ግን ጊዜ እንደሚወስድ ጥርጣሬ የለኝም። ኢትዮጵያ ከሦስት ዓመታት በፊት የመጀመሪያውን ጨረታ ስታወጣ መሣሪያዎች ከቀረጥ ነጻ እንዲገቡና የታክስ እፎይታም እንደሚኖር ማበረታቻ አድርጋ የነበረ ሲሆን አዲስ በወጣው ሕግ ውስጥ ግን የተጠቀሱት ማበረታቻዎች እንደሌሉ ታውቋል። ሳፋሪኮም በሕጉ ላይ ስለተደረገው ለውጥ አስተያየት መስጠት ሳይፈልግ ቀርቷል። የገንዘብ ሚኒስቴር እንዲሁም የጠቅላይ ሚኒስትሩ ቃል አቀባይ ሳፋሪኮም የገጠመውን ፈተና በተመለከተ የጽሑፍ ጥያቄ ቀርቦላቸው መልስ ሳይሰጡ እንደቀሩ ሮይተርስ በዘገባው አመልክቷል። ባላንሲንግ አክት የተሰኘ የቴሌኮም አማካሪ ኩባንያ ዋና ስራ አስፈጻሚ የሆኑት ርስል ሳውዝውድ መንግሥት ለእውነተኛ ውድድር ባለው ቁርጠኝነት ላይ ጥርጣሬ አላቸው። የኢትዮጵያ መንግሥት ምን እያደረገ እንደሆነ ግልጽ ሊሆንልህ አይችልም፣ አንዴ የኢኮኖሚውን ክፍት ያደርጋል መልሶ ሐሳቡን ይቀይራል ብለዋል። ሳውዝውድ ኩባንያዎች መንግሥት ያወጣው ሦስተኛ ጨረታ መሻሻል አለበት ማለታቸውን ተከትሎ ባለፈው ወር ባለሥልጣናት ሂደቱ እንዲቋረጥ አድርገዋል። በኢትዮጵያ ቴሌኮም 45 በመቶ ድርሻ ለመግዛት በሂደት ላይ የነበረው የፈረንሳዩ ኦሬንጅ ኩባንያ እቅዳችንን በፍጥነት ተግባራዊ ለማድረግ ሁኔታዎች አይፈቅዱም በሚል ሂደቱን እንዲቋረጥ ማድረጉን ሪፖርቱ ጠቁሟል። ሳፋሪኮም በበኩሉ በኢትዮጵያ በነበረው ቆይታ በፍጥነት ትምህርት ማግኘቱን አመልክቶ በሚያቀርባቸው አገልግሎቶችና ውጤቶች ላይ ከፍተኛ ፍላጎት እንደነበር አውስተዋል። 7 ሚሊዮን ተጠቃሚዎችን መመዝገቡንና 4.1 ሚሊዮን የሚሆኑ አገልግሎቱን በመጠቀም ላይ ያሉ ደንበኞች እንዳሉት ሳፋሪኮም ባለፈው ወር አስታውቆ ነበር። በሞባይል ገንዘብ ለማስተላለፍና ክፍያ ለመፈጸም የሚጠቀሙት ቁጥር ደግሞ አንድ ነጥብ ሁለት ሚሊዮን እንደደረሰ ኩባንያው አስታውቋል። የታክሲ ሹፌሩ ያሬድ ምህረታብ ነዳጅ ለመግዛት የሞባይል ክፍያን ይጠቀማል። ቴክኖሎጂው መጀመሪያ ላይ ትንሽ አስቸጋሪ ሆኖ እንደነበር በኋላ ግን እየተለመደ እንደመጣ ይናገራል። መጀመሪያ ከበድ ብሎ ነበር። ላይክ ሞር ክራውድድ አድርጎት ነበር። ከዛ ግን የተሻለ የተሻለ የተሻለ እየሆነ መጥቷል። አፕዴት እያረጉት ጋዝ ስቴሽን ላይ ያሉ ሰዎችም እያወቁት ሲመጡ የተሻለ ሆነ። አሁን ላይ በኬንያ መንግሥት በደቡብ አፍሪካው ቮዳኮም እና በእንግሊዙ ቮዳፎን በባለቤትነት የተያያዘው ሳፋሪኮም በገጠሙት ችግሮች ላይ አስተያየት አልሰጠም። ኩባንያው ወጪውን የሚሸፍነው እና ትርፍ ማግኘት የሚጀምረው ከሦስት ዓመታት በኋላ በፈረንጆቹ 2026 ዓመተ ምህረት እንደሆነ የጠቆመው የሮይተርስ ዘገባ በጊዜ የገጠመው ኪሳራ ግን የኩባንያውን አጠቃላይ ትርፍ ዝቅተኛ እንዲሆን እንዳደረገው ይህ ግን የሚጠበቅ መሆኑን ተንታኞች በመናገር ላይ መሆናቸውን አመልክተዋል። 72 ሚሊዮን ደንበኞች ያሉት ኢትዮ ቴሌኮም በበኩሉ ባለፈው የበጀት ዓመት ትርፉ ከእጥፍ በላይ መጨመሩን አስታውቋል። ስልክ በመጠገን ሥራ ላይ የተሰማራው ሚካኤል ዳንኤል የሳፋሪኮም ኔትወርክ ተደራሽነት አንዱ ችግር እንደሆነ ይናገራል። ያው የኢትዮ ቴሌኮም የረዥም ተጠቃሚዎች ነን። ሳፋሪኮም አሁን ነው የመጣው። ግን ሳፋሪኮምም እንደተጠቀምኩትም ከሰውም እንደሰማሁት ደግሞ አብዛኛው ሰው ስለ ሳፋሪኮም ያው ኔትወርኩ ሎው ነው፣ ብዙም መነጋገር አይቻልም፣ ይቆራረጣልና የሚሉ ነገሮች አሉ። ኢትዮ ቴሌኮም ያው የተለመደ ነገር ስላለው እሱ ምንም እንከን የሚወጣለት ነገር አይደለም። ሳፋሪ ኮም ላይ ግን አሁን እየሰማ ነው ያለ ነው ነገር በኔትወርክ ዙሪያ የመቆራረጥ ችግር አለው የሚል ነገር ነው። ሶስተኛው የቴሌኮም ጨረታ የዘገየው በኢትዮጵያና በዓለምም በሚታየው አስቸጋሪ የኢኮኖሚ ሁኔታ ምክንያት እንደሆነ የገንዘብ ሚኒስትሩ ኢዮብ ተካልኝ ተናግረዋል። በሀገሪቱ ያለው የዋጋ ግሽበት 30 በመቶ መድረሶች ሲታወቅ አገሪቱ ላለባት አንድ ቢሊዮን ዶላር ዓለም አቀፍ የቦንድ ዕዳ ክፍያ መፈጸም ሳትችል በመቅረቷ አጠቃላይ ዕዳዋን መክፈል ያልቻለች ሀገር ወደ መሆን ጠርዝ ላይ እንደምትገኝ የሮይተርስ ዘገባ አመልክተዋል። እንግዲህ ወልዴን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ የከተሞችን የምግብ ዋስትና ለማሻሻል ስለታለመው የኬንያ የከተማ ግብርና ይነግርናል። በዓለም ዙሪያ የከተማ ነዋሪዎች ቁጥር እየጨመረ ባለበት በዚህ ወቅት የምግብ ዋስትና ችግሩም እየተባባሰ ሄዷል። በኬንያ ዋና ከተማ ናይሮቢ ታዲያ የከተማ ግብርና ቴክኖሎጂን በመጠቀም የምግብ እጥረት ችግሩን ለማቃለል ጥረት እየተደረገ ነው። ጁማ ማጂንጋ ከናይሮቢ የላከልንን ዘገባ ቆንጅታ ታሰማናለች። ናይሮቢ ምስራቃዊ ዳርቻ ላይ በሚገኘው ማማ ሉሲ ኪባኪ ሆስፒታል ግቢ ግሬገሪ ኪማኒ ሲቲ ቻምባ በሚባለው በከተማ ግብርና መርሃ ግብር አማካይነት የተዘጋጀ የአትክልት ስፍራ እየተከታተሉ ናቸው። የከተማ ግብርናው ዓላማ ምግብ በርከት አድርጎ በማምረት የከተማ ነዋሪዎችን እያጠቃ ያለውን ረሃብ ለመታገል እንዲቻል በማሰብ ነው። ኪማኒም የሚፈልጉት የከተማ ግብርናን ለነዋሪዎች ለማስተዋወቅ ሲሆን ይህ መርሃ ግብር ባዘጋጃቸው ማዕከሎች በኩል አገልግሎትና መረጃ መስጠት መሆኑን ይናገራሉ። የከተማውን ማህበረሰብ እና በመኖሪያ ቤታቸው ትንሽ ቦታ ወይም በረንዳ ያላቸውን ሰዎች ግድግዳ ወይም አጥድ ይዞ ትንሽ የአትክልት ቦታ አዘጋጅታችሁ የሚበላ ነገር ማምረት ትችላላችሁ ብለን እያበረታታነን። በአሁኑ ጊዜ ከዓለም ሕዝብ ከግማሽ የሚበልጠው የሚኖረው በከተሞች ነው። የዓለም ባንክ እንደሚተነብየው ከሆነ እንደ አውሮፓውያን የዘመን አቆጣጠር 2050 ዓመተ ምህረት ላይ ስንደርስ ማለትም ከ26 ዓመታት በኋላ መሆኑ ነው፣ 70 ከመቶው የዓለም ሕዝብ ከተሜ ነው የሚሆነው። እያደገ የመጣው የናይሮቢ ነዋሪዎች ቁጥርም በአሁኑ ወቅት ከአራት ሚሊዮን መብለጡን የዓለም ባንክ መረጃ ያሳያል። የተባበሩት መንግስታት የምግብና ግብርና ድርጅት ፋኦ መሰረት የህዝብ ብዛቱ በእጅጉ መጨመሩ በአንድ ወቅት የግብርና ቦታ የነበሩ መሬቶች ለልማት የሚውሉበት እንቅስቃሴ እንዲጣደፍ አድርጓል። ሲቲ ሻምባም የቀረውን ቦታ በተቻለ መጠን ለግብርና ለመጠቀም የሚያስችሉ ቴክኖሎጂዎችን እየተጠቀመ ነው። በዚህም ነዋሪዎችን እንዴት በቴክኖሎጂው እንደሚጠቀሙ ያስተምራል። ከትምህርት ቤቶች ጋር በመተባበርም ተማሪዎች በግብርና መስኮች እየሰሩ ልምድ እንዲቀስሙ የሚረዱ ዝግጅቶች አሉት። ይህም በአዲሱ የኬንያ ስርዓተ ትምህርት ውስጥ አንዱ ዋና የተማሪዎች ችሎታ መለኪያ ነው። ሜሪ ኪማኒ በሲቲ ሻምባ የሚሰሩ የአፈር አያያዝና የግብርና ምርት ባለሙያ ናቸው። ፊሽ ፋርሚንግ ለአሳ እርባታ፣ ለዶሮ እርባታ እንዲሁም ውሃን ለተክል በሚያስፈልግ ንጥረ ነገር በማበልጸግ አትክልትን ለመትከል የሚያስችሉ ቴክኖሎጂዎች አሉን። የሚጣል ምግብ ነክ ቆሻሻን ወደ ጠቃሚ ማዳበሪያ በመቀየር የሚረዱ ብላክ ሶልጀር ፍላይ የሚባሉት ነፍሳትም አሉን። የናይሮቢ ከተማ የህክምና ባለሙያ የሆኑት ቻርልስ ቻንግዊ የከተማ ግብርና ዘዴን ተጠቅሜ በአንድ ጊዜ ስድስት የአትክልት አይነቶችን እያመረትኩ ነው ብለዋል። ሰፊ ቦታ አያስፈልግም፣ ተጨማሪ ማዳበሪያም ሆነ ተጨማሪ መሬት አያስፈልግም። ሁሉም በአንድ ጊዜ ነው የሚደርሱት። እነሱን ሰብስቤ ይጠቀማለሁ፣ እንደገና ይበቅላል። ዘንድሮ በምግብ ረገድ ያደረግኩት ትልቅ ውሳኔ እሱ ነው። የናይሮቢው የከተማ ግብርና መርሃ ግብር የሲቲ ሻምባ ባልደረባ ግሬገሪ ቻንግር ወይም የአፍሪካ ከተሞች የልማት እንቅስቃሴ በቀጠለበት በዚህ ወቅት ከተሞቻችን አረንጓዴ መልበሳቸው እንዳይጓደል ነው የምመኘው፣ ብለዋል። የእኔ ራዕይ በዚህ ታላቅ ከተማ ብቻ ሳይሆን በአፍሪካ ከተሞች በጠቅላላ ያሉት ሕንፃዎች አረንጓዴ ለብሰው ማየት ነው። ያንን ካደረግን የአየር ንብረት ለውጥን ለመታገል እና ከተሞቻችንንም እንዲቋቋሙት ለማገዝ እንችላለን። ቁጥሩ እየጨመረ የሚሄደውን የከተሞች ነዋሪም ምግብ ያገኛል። የብሪታንያ ንጉሥ ቻርልስ ኬንያን በቅርቡ በጎበኙበት ጊዜ ሲቲ ሻምባን ጎብኝተዋል። የከተማ ግብርና ዘላቂነት መሰረቱ ቆሻሻን መልሶ ወደ ጠቃሚ ነገር ቀይሮ ስራ ላይ መዋልና ብክነትን መከላከል መሆኑን የናይሮቢው የከተማ ግብርና የሲቲ ሻምባው ባልደረባ ግሬገሪ ኪማኒ አስገንዝበዋል። ቆንጅታ አየር አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው በ19 በ25 እና በ31 ሜትር ባንድ ላይ እንዲሁም ደግሞ በኢትዮሳት ቻናል 57 ላይ እየተደመጥን እንዲሁም ደግሞ እየተከታተላችሁን ትገኛላችሁ። ወደ ቀጣዩ ዘገባ ስንሻገር በአማራ ክልል በአዊ ብሔረሰብ አስተዳደር ዞን ዳንግላ ከተማ ታስረ ከቆዩበት እስር ቤት በፋኖ ታጣቂዎች ነፃ እንደወጡ የኢትዮጵያ መከላከያ ሰራዊት አባላት የነበሩ የትግራይ ተወላጆች ለአሜሪካ ድምፅ ተናግረዋል። ከ18 ዓመት እስከ ዕድሜ ልክ ተፈርዶባቸው እንደነበር የገለጹት ተወላጆቹ የታሰሩትም በማንነታችን የተነሳ ነው ሲሉ ተናግረዋል። የአሜሪካ ድምፅ ያነጋገራቸው የአማራ ክልል መንግስት ከፍተኛ ባለስልጣን በበኩላቸው ከዳንግላ ከተማ ማረሚያ ቤት ያመለጡ ታራሚዎች መኖራቸውን አረጋግጠዋል። ድርጊቱም ሕገወጥ ነው ሲሉ በጠሯቸው ቡድኖች እንደተፈጸመ ገልጸዋል። የትግረኛው ቋንቋ አገልግሎት ባልደረባ ገብረ መድን ያጠናቀረውን ዘገባ የደንገረመው ታስደምጠናለች በቅርቡ የሰሜን ኢትዮጵያው ጦርነት በፊት የኢትዮጵያ መከላከያ ሰራዊት አባላት እንደነበሩና በአማራ ክልል በአዊ ብሔረሰብ አስተዳደር ዞን በዳንግላ ከተማ ማረሚያ ቤት ላይ በፋኖ ታጣቂዎች እንደተካሄደ በተገለጸው ኦፕሬሽን ከእስር ነፃ እንደወጡ ለአሜሪካ ድምፅ ከተናገሩት የትግራይ ተወላጆች ውስጥ የአስር አለቃ ካልዩ ኪዳነ አንዱ ነው። ለደህንነቱ ስለሚሰጋ አሁን ያለበትን ቦታ ለመግለጽ ፈቃደኛ ያልሆነውና በምዕራብ እዝ የአምስተኛ ሜካናይዝድ ክፍለ ጦር አባል እንደነበር የሚገልጸው የአስር አለቃ ካልዩ በፌዴራል መንግስትና በህወሓት መካከል ጦርነቱ ከተቀሰቀሰ በኋላ ከብዙ ሺህ የትግራይ ተወላጅ የመከላከያ ሰራዊት አባላት ጋር ለደህንነታችሁ በሚል በመጀመሪያ በደዴሳ ወታደራዊ ማሰልጠኛ ታጎርን ይላል። ቆይቶም ከእርሱ ጋር እስከ ኮሎኔል ማዕረግ የነበራቸው አስራ ስምንት የትግራይ ተወላጆች የምዕራብ እዝ ወታደራዊ ፍርድ ቤት ወደነበረበት ወደ ዳንሻ ከተማ እንደተወሰዱና በሀገር መክዳት ተከሰው እንደታሰሩም ያስታውሳል። ሀገርን በመቅዳት ተከሰን ከተፈረደብን በኋላ በዳንግላ እስር ቤት የታሰር ነው። በጠቅላላ ሀያ ነበር። ሁለቱ ቀደም ብለው ስለተፈቱ ከምክትል አስር አለቃ እስከ ሌተና ኮሎኔል አስራ ስምንት አሳሪዎች ቀርተናል። የሞት ፍርድ የተፈረደባቸውም የነበሩ ሲሆን ወደ ዕድሜ ልክ እስር ዝቅ እንዲል ተደርጎላቸዋል። እኔ ራሴ 23 ዓመት ነው የተፈረደብኝ። ከእስር ልንወጣ የቻል ነው የፋኖ ታጣቂዎች በሰሩት እስረኞችን የማስፈታት ኦፕሬሽን ነው። እንደ ወጣን ይገድሉናል ብለን ሰግተን የነበረ ቢሆንም በትብብርና ክብካቤ ሊያስወጡ ችለዋል። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን የዳንግላ አካባቢ የአማራ ሕዝባዊ ኃይል ምክትል ሰብሳቢ ነኝ ሲል ራሱን ያስተዋወቀው አብርሃም ዘሪሁን የፋኖ ታጣቂዎች ባለፈው ህዳር 29 ቀን 2016 ዓ ም በከተማው ማረሚያ ቤት ላይ ኦፕሬሽን እንዳካሄዱ እና የፖለቲካ ታሳሪዎች ሲል የገለጻቸውን እስረኞች እንዳስፈቱ ለአሜሪካ ድምጽ ተናግሯል። በዳንግላ ከተማ ውስጥ የሚገኝ ክልል ማረሚያ ቤት አለ በዞኑ ካሉ ማረሚያ ቤቶች ያው ትልቁ ማረሚያ ቤት ነው። በመስፈርት ግን ያው ማረሚያው እንዲፈርስ የተደረገበት ዝርዝር ምክንያቶች ቢኖሩም ከምክንያቶች ግን ጥቅምት ሃያ አራት ላይ የታሰሩ የትግራይ ወታደሮች እነሱንም የማስፈታት ዓላማ ያደረገ ነበረ። ማረሚያ ቤቱን የማስፈታት ስራ የሰራ ነው። ከእስር ቤት ስለወጡት ታሳሪዎች አቶ አብርሃም ሲገልጽ አጠቃላይ ከአራት መቶ ሰማንያ እስከ አምስት መቶ ይደርሳሉ ተብሎ ይገመታል የተፈቱ እስረኞች የኛ የፖለቲካ እስረኛ የነበሩ እዛው እስር ቤት ውስጥ የነበሩ ሰዎችም አርጉ አሉ። ከእግረኛ እስከ ሽፈናል ማዕረች ነው ሲሚሉ አጠቃላይ ወደ አስራ ስምንት የሚደርሱ የትግራይ ተወላጆች ነው እዛ እስር ቤት ውስጥ የነበሩት እና ያለምንም ጉዳት ሁሉም ወጥተው ደህንነታቸው ተጠብቆ አጠቃላይ ሀገራቸው ሲገቡ ድረስ በእያንዳንዱ ቀጠና ችግር እንዳይደርስባቸው ኮሚኒኬት አርገን መሟላት የነበረበት ሁሉ ሁሉም ነገር እንዲሟላላቸው ሙሉ ፎርማሊቲውን ከሟላን በኋላ ነው ወደ ሀገራቸው የሚሸኝበት አግባብ የተመቻቸው። በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ዘርፍ አስተባባሪና የሰላምና የጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው የተጣራ ዝርዝር መረጃ መስጠት እንደማይችሉ ገልጸው በከተማው ማረሚያ ቤት በእስር ላይ የነበሩ ታራሚዎች እንደወጡ ግን ለአሜሪካ ድምጽ አረጋግጠዋል ማረሚያ ቤቱ በአይል

የፍርድ ሁኔታ አባታቸው የሥራ ባህሪያቸው በተመለከተ የዝር መረጃ አሁን የሕግ አማካሪና ጠበቃ እንዲሁም የትግራይ ፖለቲካዊ ታሳሪዎች የጠበቃዎች ቡድን አስተባባሪ ሀፍቶም ከሰተ በትግራይ ክልል ተቀስቅሶ ለሁለት ዓመት ከዘለቀው ጦርነት ጋር ተያይዞ በዳንግላ ከተማ ማረሚያ ቤት ታስረው የነበሩትን ጨምሮ በመላው ሀገሪቱ በእስር ላይ ያሉትን የትግራይ ተወላጅ የመከላከያ አባላት እንደሚያውቁ ይገልጻሉ። ጉዳያቸው በወታደራዊ ፍርድ ቤት የታየበት አግባብ የፍትህ ስርዓቱን የተከተለ አልነበረም ሲሉም ተችተዋል። በዋናነት በዋናነት የቀረቡባቸው ክሶች አገር ከድታችኋል፣ በነበረባችሁበት ካምፕ ውስጥ ከዲስፕሊን ውጭ የሆነ ንግግር ተናግራቸዋል፣ አብረዋችሁ የነበሩ አባላት እንዲከዱ አነሳስታቸዋል፣ ወዘተ የሚሉ ናቸው። ጉዳያቸውን ያስቻለው ወታደራዊ ፍርድ ቤት ከአንድ ዓመት እስከ ዕድሜ ልክ እስራት ፈርዶባቸዋል። አብዛኛዎቹ ይግባኝ የሚልላቸው ጠበቃ ተው ከቤተሰብም እንዳይገናኙ በወታደራዊ ካምፖች ውስጥ ታጉሮ ስለነበር ክሳቸው የፍትህ ስርዓቱን በተከተለ አግባብ አልነበረም የታየው። ታሳሪ ወታደሮቹ ከዳንግላ ከተማ ማረሚያ ቤት በታጣቂዎች ቁጥጥር ስር እንደዋሉ የሰሙት በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በአካባቢው በሚካሄደው ትጥቃዊ ግጭት ምክንያት የደህንነታቸው ጉዳይ እያሰጋ በነበረበት ሁኔታ እንደሆነ አቶ ሀፍቶም ገልጸዋል። መዝገቦቻቸውን አገላብጠን ስናየው አንድ ሰው በዕድሜ ልክ እና በሞት በሚያስቀጡ ሰባት የወንጀል ክሶች ተከሶ እያለ በካምፕ ውስጥ ወደሚገኘው ተዘዋዋሪ ፍርድ ቤት ይቀርባል። ዛሬውኑ ክሱ ይደርሰዋል። በዚያኑ ቀን የማያውቀው ጠበቃ ይመደብለታል። ወዲያውኑ የክስ መቃወሚያ አለህ ወይ ተብሎ ይጠየቃል። የለኝም በሚለው ተመዝግቦ ወዲያውኑ ዘጠኝ የከሳሽ ምስክሮች ይሰማሉ። እዚያው በዛው ተከላከል ተብሎ ይታዘዛል። የመከላከያ ማስረጃህን ለሚቀጥለው ቀን ይዘህ ቅረብ ይባላል። እንዴት አድርጌ በአንድ ቀን አቀርባለሁ? የነበሩ ኃላፊዎች እኮ ለተልእኮ ወደ ጦር ግንባር ሄደዋል መንግሥት ያምጣልኝ እንጂ በማለት ሲመልስ፣ እንደዚያ የሚባል ነገር የለም ተብሎ ወዲያውኑ ይፈረድበታል። አቶ ሀፍቶም ከፍርድ ቤቱ ቅጂ በዚህ ሂደት እንደተፈረደባቸው ማረጋገጣቸውን ገልጸው በሺዎች የሚቆጠሩ የትግራይ ተወላጅ የመከላከያ አባላት አሁንም በእስር ውስጥ መሆናቸውን ተናግረዋል። አክለውም እስካሁን መቆየትም አይገባቸውም ነበር። አሁንም አንድ ጊዜ ቅጽ ተሞልቶ ይቅርታ ይደረግላቸዋል ስለተባለ ጉዳያቸው ሊታይላቸው ይገባል ብለዋል። በገብረ ገብረ መድህን ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን። ኤደንን ለቀደመው ዘገባ አመሰግናለሁ። በመቀጠል ስመኝሽ የቆየ በሴቶች ላይ በኢንተርኔት አማካኝነት ስለሚደርሰው ጥቃት የኢትዮጵያ ውስጥ አድማስ ትነግረናለች። በኢንተርኔት አማካኝነት የሚፈጸሙ ጥቃቶች ስንል ምን ማለታችን ነው? በኢንተርኔት አማካኝነት የሚፈጸሙ ጥቃቶችን ስንል ፆታን መሰረት በማለት ከሚገርስ ጎጂ ልማት ወይም ፍሯተ ፆታ ትርክቶች የሚያስቀጥል ተግባር ነው እና ይህ የሚፈጸመው ማህበራዊ ሚዲያዎችን ኢንተርኔትን በመጠቀም ነው። እነዚህ ምን አይነት ጥቃቶች ናቸው በኢንተርኔት አማካኝነት ሊፈጸሙ የሚችሉት? እነዚህ ጥቃቶች በየቀኑ ህይወታችን ላይ ማለትም በማህበራዊ ድረገጽ ውጭ ያሉ የምናሳልፈው ህይወቶቻችን ላይ የሚደርሱ ኢፍትሃዊ የሆነ ተግባሮች ናቸው። ወደ ኦንላይን ስፔሱን ወይም ደግሞ ወደ ማህበራዊ ሚዲያም የሚሄዱት ማለት ነው። እነዚህ ጥቃቶች የተለያየ አይነት አይነቶች አሏቸው። ለምሳሌ ስም መስጠት ወይም ስድብ ሊሆን ይችላል ወሲባዊ አስተያየቶችን መስጠት ሊሆን ይችላል። ኢንተርኔትን ተጠቅሞ ማስፈራሪያ ማድረስ፣ ስም ማጥፋቶችን ሊሆን ይችላል። ወይም ደግሞ ይሄ ዶክሲንግ የምንለው የሰዎችን አድራሻ ወይም ደግሞ ሴቶችን አድራሻ ኦንላይን ላይ መለጠፍና ከዛ ሌሎች ሰዎች ኮንታክት እንዲያደርጓቸው ለምሳሌ የቤታቸውን አድራሻ ሊሆን ይችላል፣ ስልክ ቁጥራቸውን ሊሆን ይችላል እና እነዚህን የመሳሰሉ ጥቃቶች አሉ። ይሄ ሁሉም ተሰብስቦ አንድን ሴት ላይ ቡሊ ማድረግም የመሳሰሉ ጥቃቶች አሉ። እነዚህ ጥቃቶች በጣም ስም ያላቸው ፖለቲካ ላይ ያሉ ሴቶች ወይም ጋዜጠኛ የሆኑ ወይም አክቲቪዝም ላይ ያሉ ሴቶችን በሚበረታ ቢሆንም ኦልሞስት ኦንላይን ስፔስ ላይ ያሉ ሴቶችን በሙሉ ላይ የሚደርሱ ጥቃቶች ናቸው። ኢትዮጵያ ውስጥ ይሄ ነገር ምን ያክል የተለመደ ነው? ምን ያክል ይፈጸማል? ኢትዮጵያ ላይ በደንብ አልተጠናበትም፣ ግን ካለን ንግግሮች የምንረዳው natural but online በግብጽ የተቀመጠ ቁጥር ወይም ዳታ የለንም። እዛ ላይ በጣም ትልቅ ጥናት ይጠይቃል። በቅርብ ጊዜ አሁን ለምሳሌ አንድ መነጋገሪያ ሆኖ የነበረው ያልተገባ ፎቶ በማህበራዊ ሚዲያ አማካኝነት ለቃለው ብሎ የማስፈራራት ጥቃቶች ከአንድም ሁለትም ተደጋጋሚ እንሰማለን እና ምናልባት ከሰማሻቸው፣ በግለሰብ ደረጃም ከምታውቂያቸው ኬዞች አንጻር ምን አይነት ጥቃቶች ይፈጸማሉ ኦንላይን ላይ ወይም ደግሞ ማህበራዊ ድረገጽ ላይ የሚፈጸሙ ጥቃት አይነቶች ሁሉንም ይፈጸማሉ፣ ኢትዮጵያ ላይ ከምንሰማቸው አንጻር ማለት ነው። ለምሳሌ አሁን የማይሆን ስድቦችን መስጠት፣ የእርቃን ፎቶን ለቃለን ብሎ ማስተራራት፣ ወይን ኳርሽ የምንለው የሰዎችን ስም ማጥፋት፣ በተለይ ሳይበር ሞቢንግም ሁሉም ኦንላይን ለሚደርሱ ጥቃቶች በሙሉ ይፈጸማሉ። እንዲያውም እኔ በጣም ስራዋን ያጣሽ ፊቱላ ነበረች። ፎቶዋን ያለሷ ፈቃድ ቴሌግራም ግሩፕ ላይ ፖስት ተደርጎት ከስልክ ቁጥሯ እየተደወለላት ከብዙ ወንዶች ከብዙ ወንዶች እየተደወለላት እናገኝሽ አይነት ምንስ ነበረ ና እነዚህ አይነት ጥቃቶች በጣም ኮመን ሊፈጸማሉ። አንዳንዴ ከወንድ ብቻ ላይሆን ይችላል የሚመጣው፣ ከሴቶችም ሊመጣ ይችላል። አንዳንድ ነገሮችን ለማስፈራራት በተለይ ፖለቲካሊ አንድ አይነት ጎራ የማይደግፉ ካልሆነ እንደዚህ አይነት ነገሮች በጣም አዩ ና ፕላትፎርሞቹን ሳየን ፌስቡክ ቀድሞ ስለመጣ በጣም ብዙ ሰው ስላለ ኢትዮጵያ ውስጥ ፌስቡክ ላይ እናየዋለን ያንን ነገር በጣም ማለት ነው። ግን ሌሎች ሶሻል ሚዲያ ፕላትፎርሞች ላይ የሉም ማለት አደለም። ለምሳሌ አሁን ቲክቶክ በደንብ ኮመንት ሴክሽኖችን ገብተን የምናይ ከሆነ በጣም ሴቶች ላይ የሚደርሱ ባይለንሶች በተለይ ስም መስጠትና፣ ስድቦች እና ወስድ አስተያየቶች በጣም ተንሰራፍቶ ይታያሉ። እንግዲህ አንቺ በዚህ ዙሪያ በርካታ ጥናቶችን አድርገሻል እና ለጉዳት የተዳረጉ ሴቶች አጋጥሞሻል። ጉዳቶች ምንድን ናቸው? በተለይ ሲናገሩ በጣም በጣም ብዙ ስነ ልቦና ጉዳት ወይም አካላዊ ጉዳት የደረሰባቸው አሉ። ለምሳሌ ኦንላይን ጀንድር በዝባያንስም ብዙ ጊዜ ደንች ነው የምናየው ኦንላይን ስፔስ ላይ ብቻ የሚቀር ነገር ስለሚመስለን ትልቅ ነገርም አናየውም። እነዚህ ትሬቶች ወይም ደግሞ በተለይ አንዳንድ ጊዜ ማስፈራራቶች ከኦንላይን አልፈው ወደ ከህዛዊ አለም ወይም ደግሞ ወደ እኑ አለም የሚመጣሉ እና እንደዛ በሚሆንበት ጊዜ ትልቅ ስነ ልቦና ጉዳቶችን ያመጣሉ። አንዳንዴም ደግሞ ትልቁ ጉዳት የሚመጣው ምንድን ነው? ኦንላይን የተለያዩ ኦፖርቹኒቲዎች የምናገኝበት እና የመጠቀሚያ መንገድም ነው እና ከዛ ኦንላይን ስፔስ እንዲወጡ ያረጋቸዋል። በተለይ በጣም ትልቅ ስነ ልቦና ጉዳት ሚዲያ እስከሆነ ሳይበር ሞቢንግም ከሆነ ማለት ነው። ሌላው ዝም ማስባያ አድርጎ ይጠቀሙበታል። በተለይ ፖለቲካ ላይ ያሉ ሴቶችን ወይም ጋዜጠኛ የሆኑ ሴቶችን በምናይበት ጊዜ ዝም ለማስባል ነው። በተለይ ኦንላይን ስፔስ በደንብ የሚጠቀሙ ከሆነ ዝም ለማስባል ነው የሚጠቀሙበት። ነው ሌላው ይሄ በደንብ የሚታየው አጀንዳ ማስለወጥ ነው። እሱ በተለይ በጣም አክቲቪዝም ላይ ያሉ ሴቶችን እና የሴቶች መብትን የሚሟገቱ ሴቶች ላይ ካምፔን ወይም ደግሞ የማህበራዊ ረገጽ ዘመቻ በማያካሄዱበት ጊዜ አጀንዳ ለማስለወጥ እነዚህ የእነዚህ ጥቃቶች ውጤት አንደኛው አጀንዳ ማስለወጥ ነው። እንግዲህ ሴቶች እራሳቸውን በእንደዚህ አይነት ከእንደዚህ አይነት ጥቃቶች ለመከላከል የሚችሉት እንዴት ነው? ምን አይነት መፍትሄዎች አሉ? እንደ ሀገር በጣም ከባድ ነገር እንደ ገሃዱ ዓለም ጥቃት ስለማናየው ህጎች የሉንም ወይም ደግሞ ህጎቻችን ላይ በተለይ ማህበራዊ ድረገጽን ተጠቃሚ ጣ ጥቃቶችን ቅንጭብ ጥርት ብለው የተወሰኑ የተወሰኑ ቦታዎች ላይ ያሉት እና እንደ ህግ ራሱ በስነስራ ዶክመንት ተደርጎ እንዳንድ ፍሬምወርክ የተቀመጠልን ነገር የለም። እሱ ራሱ እንዳንድ ጋፓ ያዋለው ግን እንደዛም ቢሆን ኦንላይን ትሬድ በሚደርስበት ጊዜ ኦንላይን ነው ብሎ አለመካል በጣም የተሻለ ነው የሚሆነው። ስለዚህ ሁሌም ለምሳሌ ማስፈራሪያዎች ከሆኑ የተጻፍኮን ስክሪንሻት ማድረግ፣ ድምጽ ከሆነ እና ቪዲዮ ከሆነ እነዚህንም ዶክመንት ማድረግ የተሻለ ነው። ዶክመንት አድርጎ ለሶሻል ሚዲያ ወይም ደግሞ ለማህበራዊ ድረገጽ ሚዲያው ሪፖርት ማድረግ ወይም ማመልከት፣ ከዛም አልፎ ግን ለፖሊስ ማመልከቱም የተሻለ ነው የሚሆነው ምክንያቱም እነዚህ ጥቃቶች ከደረሱ በኋላ ወደ ገሀዱ ዓለም ከተቀየረ በኋላ ለምን አላመለከታችሁ የሚል ጥያቄ ሊመጣ ይችላል። ስለዚህ ሁሉም ኦንላይንም ቢሆን ሕጎችን ባይኖሩም ለፖሊስ ማመልከቱ የተሻለ ይሆናል። አንዳንዴም ደግሞ ለፖሊስ አመልክተው የተሰሙ ሰዎችም ስለሰማን ማለት ነው። ጥቃት የሚያደርሱ ሰዎች ኦንላይን ስፔስ ላይ ከኮምፒውተር ጀርባ የተደበቁ ሰዎች ናቸው እና ትክክል አድላችሁ መራፍ በጣም ጠንካራ የሆነ ሜሴጅ መራክ አንዳንድ ያስፈርፏቸው ሊያቆሙ ይችላል። ይህም አንዳንድ ሰዎች ላይ ደርሶ ያልታየ ነገር ነው። ሌላው እነዚህን ጥቃት ያደረሱ ሰዎችም አንሳይንድ ማድረግ አንፎሎ ማድረግም የተሻለ ይሆናል። ምክንያቱም ማህበራዊ ሚዲያ ላይ የሚደርሱ ጥቃቶች የስነ ልቦና ጫና ወይም የስነ ልቦና ጥቃታቸው ከፍ እያለ ምዜት ስለሆነ እነዚህ ሰዎች አንሳይንድ አንፎሎ እና ብሎክ ማድረግ የተሻለ ይሆናል። ምናልባት የሶሻል ሚዲያ የማህበራዊ ሚዲያዎችን አጠቃቀም የቴክኒካል የሆኑ የኮምፒውተር የኢንተርኔት አጠቃቀሞችን ማወቅስ ምናልባት ራስን ለመጠበቅ ይረዳል ትያለሽ? አዎ፣ በጣም ይረዳል። እንዲያውም አንዳንድ ጊዜያቶች ላይ ሀከሮች ላይ ሆኑ ይችላሉ። አካውንት ሀከር ነው ፖስት ሊያደርጉ የሚችሉት ማለት ነው። አንዳንዴ በመገላለብ ብዛት አብረውን ካሉ ባለቤት ጋርም ሊሆን ይችላል፣ ወይም ደግሞ ከቦይፍሬንድ ጋር ሊሆን ይችላል። ፓስወርድ መቀየር በጣም ኮመን ነው እና በጥል ጊዜ ያንን ፓስወርድ አንቀይረውም። ብዙን ጊዜ ነው እንደዛ ሆነው አካውንቶቻቸውን የተወሰደባቸው ሰዎች ነበሩ። ስለዚህ ጥሩ የሆነ የዲጂታል ሴኪሪቲ ተግባራት ቢኖሩ የተሻለ ይሆናል። نمی‌تونیم پاسخ داد تا چندین توالی رو می‌گیریم. لامانیم شیران ما را. حالا که پاسخ دادن تست وایرایستیشن یا فاکتور تنفسی نوشتن، اونی که درستی می‌تونیم گفته کنیم ماست که کنارانش. አንዳንዴ ከብዙ ነገሮች ሄድ ያረጉናል ማለት ነው። ምናልባት እንደማጠቃለያ ከመንግስት ሊሆን ይችላል ወይም ከተለያዩ ተቋማት እነዚህን ጥቃቶች ለማስቆም እና የተሻለ የኢንተርኔት አጠቃቀምን ለማዳበር ምናልባት ከእነሱ የሚጠበቅ ነገር ካለ በሱ እናጠናቅም። ከመንግስት ጀምር ህጎቻችን ላይ ጠንካራ የሆነ ህግ ቢኖረን የተሻለ ነው የሚሆነው። ምክንያቱም ለምሳሌ ኦንላይን ላይ በማያውቁት ሰው በተደጋጋሚ ሜሴጅ ተልኮላቸው ከዛ በኋላ ፓይመንት ቀን አዲስ ለመዳካች የሚል አይነት መሰራሪያዎች ደርሶባቸው ራሱ ለማን ሪፖርት ማድረግ እንዳለባቸው አያውቁም። እና ለፖሊስ ራሱ ሪፖርት ሲደረግ ራሱ አንዳንድ ጊዜ ፖሊሶች ኦንላይን እኮ ነው በቃ መውጣት ነው የሚል አይነት ነው የሚኖራቸው። ስለዚህ ህጎች ቢኖሩን የተሻለ ነው የሚሆነው። ከህጎቻችንም በላይ ግን ህግ አስከባቢ ተቋሞቻችን በተለይ ፖሊሶችን ትሬኒንግ መስጠቱ እና የግንዛቤ ማስጨበጫ መስጠቱ የተሻለ ይሆናል። ሌላው ትግል ሰ ኦርጋናይዜሽኖቻቸው የግንዛቤ ማስጨበጫዎች የተሻለ ያደርገዋል። ሚዲያዎች ደግሞ እንደ ሚዲያ ግዴታ ይኖርባቸዋል። እዚህ ላይ ግንዛቤ በተለይ ለህብ ለህብረተሰብ ግንዛቤ ማስጨበጥ የሚዲያ አንደኛው ስራ ወይም። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገሰው ይበለል። どうも。<laughs>